ሰላም እንደምናርፍዳችኋል። ካሳሁን ሰቦቀነኝ የኤስቢኤስ ሚያዝያ አስራ ሰባት አጫጭር ዜናዎችን እነሁ መቶ ዘጠነኛው የአውስትሬልያ ና ኒውዚላንድ ኮሮች አንዛክ ቀን በዛሬው ዕለት ሐሙስ፣ ኤፕሪል 25 ሚያዝያ አስራ ሰባት በመላ አውስትሬልያ ተከብሮ ውሏል። የአንዛክ ቀን የንጋት ሥነ ሥርዓት የተከበረው በአንደኛው የዓለም ጦርነት ወቅት የዛሬ 109 ዓመት የአውስትሬልያ ወታደሮች የጋሊፖሊን ቱርክ የባሕር ጠረፍ ለፍልሚያ የረገጡባትን ቀን በሐዘን ውዳሴና ክብር በተመላበት ስሜት በማሰብ ነው። ጠቅላይ ሚኒስትር አንቶኒ አልበኒዚ በኮኮዳ ፓፓ ኒጊኒ ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ሪቻርድ ማልስ ጋሊፖሊ ተርኬ፣ የተቃዋሚ ቡድን መሪ ፒተር ዳተን በአገር ውስጥ ብሪስበን ከተማ በተዘጋጁ የአንዛክ መታሰቢያ ስነ ስርዓቶች ላይ ተገኝተዋል። የአንዛቅ ቀን መታሰቢያ ጅማሮ በሺዎች የሚቆጠሩ የአውስትሬሊያና ኒው ዚላንድ ኮሮች ኤፕሪል 25 1915 ጋሊፖሊን ለፊልሚያ የዘለቁበትና 130 ሺህ ያህል ሕይወቶች የተቀጠፉበትን አስከፊ ጦርነት መነሻ በማድረግ ሲሆን በአሁኑ ወቅት የአውስትሬሊያና ኒውዚላንድ ወታደሮች በተሳተፉባቸው የግጭት ስፍራዎች ሁሉ የወደቁና በአገልግሎት ላይ ያሉ በሲቪል ዓለም ውስጥም የሚገኙትን ወታደሮች በሙሉ ያጠቃልላል ምክትል ጠቅላይ ሚኒስትርና መከላከያ ሚኒስትር ሪቻርድ ማልስ በጋሊፖሊ ተርኪዬ ዝክረ መታሰቢያ ስነ ሥርዓት ላይ ባደረጉት ንግግር በአሁኑ ወቅት በግዳጅ ላይ ተሰማርተው የሚገኙትን አንድ ሺህ አምስት መቶ የአውስትሬሊያ መከላከያ ሰራዊት አባላትና ለአገራችን ሕይወታቸውን የሰዉትን መቶ ሦስት ሺህ አውስትራሊያውያን እውቅናችንን እንቸራለን ብለዋል የሲድኒ ሙስሊም ማህበረሰብ አባላት ትናንት ረቡዕ ኤፕሪል 24 ሚያዝያ 16 በተካሄደው አስሳ አስሳ የሰባት ታዳጊ ወጣቶች መታሰርን አስመልክቶ ስጋት ያደረባቸው መሆኑን ገለጡ። ታዳጊ ወጣቶቹ ለእስር የበቁት ኤፕሪል 15 የምዕራብ ሲድኒ ቤተ ክርስቲያን ጳጳስ ማሪ ኢማኑኤልን አንድ የ16 ዓመት ወጣት በስለት ከመውጋት ጋር የተያያዘ ነው። ክስተቱ በሽብር ድርጊት የተፈረጀ ሲሆን ይህንኑ ተከትሎ 400 የፖሊስ ሰራዊት አባላትን ያካተተ የጸረ ሽብር ጥምር ቡድን 13 እስራዎችን አከናውኗል። የአውስትሬሊያ እስላማዊ ምክር ቤቶች ፌዴሬሽን የአውስትሬሊያ ብሔራዊ ኢማሞች ምክር ቤትና የሊባኖሳውያን ሙስሊሞች ማኅበር ፖሊስ የአሰሳ እርምጃዎችን ሲወስድ እንድናቀው እንጂ እንድንመክርበት አላደረገንም በማለት ለኤስቤስ ኒውስ ተናግረዋል። ሆኖም ገዲብ የአውስትሬልያ ፌዴራል ፖሊስ አባላትና የእኛ የማኅበረሰብ አገናኝ ቡድኖች ከእምነት ማኅበረሰባት ጋር ውይይቶችን አካሂደዋል። ግንኙነታችን በጣም ጠቃሚ ነው በማለት የአውስትሬልያ ፌዴራል ፖሊስ ምክትል ኮሚሽነር ክሪሲ ባሬት ረቡዕ ከቀትር በኋላ በሰጡት ጋዜጣዊ መግለጫ ገልጠዋል። የኢትዮጵያ ብሔራዊ ደህንነት ምክር ቤት የሀገራዊ ምክክር ኮሚሽን የሥራ ክንዋኔ የሽግግር ፍትሕንና የፕሪቶሪያውን ስምምነት አስመልክቶ ሚያዚያ 16 ባወጣው መግለጫ የተተገበሩ ድርጊቶችንና በሂደት ላይ ያሉ ክንዋኔዎችን አመላክቷል። ሀገራዊ ምክክርን በተመለከተ በአስር ክልሎችና ሁለት የከተማ አስተዳደሮች ከየወረዳው በምክክሩ የሚሳተፉ ተሳታፊዎችን የመለየት ሥራ እንደተጠናቀቀና ከ679 ወረዳዎች 12294 ተሳታፊዎች መለየታቸውን አስታውቋል። የሽግግር ፍትሕን አስመልክቶም ሂደቱ የሚመራበት የፖሊስ ማዕቀፍ መጽደቁን ገልጧል። የፕሪቶሪያውን ስምምነት በሚመለከትም በስምምነቱ ላይ እንደሰፈረውና በሕገ መንግሥቱ ላይም እንደተደነገገው እንደ ሀገር የሚኖረን አንድ የመከላከያ ሰራዊት ብቻ ነው። ክልሎች በክልል ደረጃ ህግ ለማስከበር ከሚያስፈልጋቸው ፖሊስና ሚሊሻ ያለፈ የታጠቀና የተደራጀ ሰራዊት ሊኖራቸው አይችልም አይገባምም ያለ ሲሆን፣ በማያያዝም ትጥቅ መፍታትና ተያያዥ ሂደቶች በተሃድሶ ኮሚሽኑ እቅድ መሠረት በፍጥነት ሊተገበሩ ይገባል ብሏል። ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም SPS.com.au slash Amharic Drugad Center,